ቮይስ ኦፍ አሜሪካ አቃቤ ሰላም ቆምጫምባው ስለ ገና ይናገራሉ። በደርግ ዘመን የአውራጃ አስተዳዳሪ የነበሩት አቃቤ ሰላም ቆምጫምባው ዛሬ የህግ ጠበቃና አማካሪ ናቸው። በልማት ስራዎች፣ በአስተዳደር እና በተለያዩ ማህበራዊ ክንውኖች ስለ ተሞላው ሕይወታቸው በሰፊው ተጨዋውተናል። ለዛሬ ስለ ገና የተናገሩትን እናሰማችሁ። ሰለሞን አባተን ያነጋገራቸው ጤና ይስጥልኝ አቶ ቆምጬ እንደምንድንኖት? ጤና ይስጥልኝ ሰላም ሰነበታችሁ? ደህና ነን እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። እርስዎንም ከነቤተሰቦ እንኳን በሰላም አደረሰዎት። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አሜን። በቅድሚያ ለጊዜው አመሰግናለሁኝ። እስቲ ማንነቱን ከአድማጮቻችን ጋር ያስተዋውቁልኝ። እሺ፣ አቃቤ ሰላም ቆምጫም ባውን የምባል። አቃቤ ሰላም ማለት የቤተ ክርስቲያን ሹመት ነው እንግዲህ የተወለዱት እዚሁ ደብረ ማርቆስ አዋሳኝ እዚሁ ጎዛመን ወረዳ ማጃንገታም ቀበሌ ነው። መቼም የእርሶ ስም የወረዳ አስተዳዳሪ ከነበሩበት ጊዜ ጀምሮ በድፍን ኢትዮጵያ ይታወቃል ብል የተሳሳትኩ አይመስለኝም። በቁም ነገሩም፣ በቀልዱም በሆነውም ባልሆነውም አንዳንዱም ለቆምጨ እየተሰጠ ይመስለኛል። እና የኢትዮጵያ ሕዝብ የሚያውቁት ይመስለኛል ከኮሎኔል መንግስቱ ኃይለ ማርያም ባልተናነሰ ሁኔታ በሳቸው ጊዜ እና እንደውም አሁን ምን ብዬ ልጥራቸው እስቲ እያልኩኝ ሳስብ ነበረ ጓድ ቆምጬ ልበላቸው አቶ ቆምጬ ልበላቸው እያልኩኝ፣ አቃቤ ሰላም ነኝ አሉኝ እና ለመሆኑ ምን ብዬ ልጥራወት? አሁን እንደው ስንነጋገር ማን ልበል? አቶ ልበል? ጓድ ልበል? አቃቤ ሰላም ልበል? አቃባ የሰላም ቆምጫ እንደው የሚለው እስከ ጠቅላይ ቤተ ክህነት ድረስ የሚታወቅና በዚህ በቤተክርስቲያን ልማት ስሰራ፣ ስለ ቅርሳቀሱ ጥበቃ፣ ስለ ጎጅ ጎጅና ልማዳዊ ድርጅት፣ እነዚህ ሌቦች ላይ በርካታ እርምጃዎች ስለመወስድ እዚያ ላይ ተጸንቶ፣ አቃቤ ሰላም እንበለው ይህን ያህል ስራ እየሰራ ተብሎ ከዚያ ተጸንቶ የመጣ በመሆኑ አቃቤ ሰላም ብባልና አልጠላውም። አቃቤ ሰላም ማለት ሰላም ጠባቂ ነው። አቃቤ ሰላም ሰሞኑን የገና ሰሞን ነው፣ እስቲ ስለ ገና ደግሞ ትንሽ ለአድማጮቻችን ይንገሩልን። በተለይ ደግሞ እርሶ ያሉበት አካባቢ ጎጃም በስፋት ነው የሚከበረው ይሄ በዓል ሰሞኑን ሁሉና ለመሆኑ ገና ምንድን ነው? ገና ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም እኛን ለማዳን የተወለደበት ነው። መወለድ ብቻ ሳይሆን ደግሞ ያው በሰንበት ቀን የሞተበትና ስቃይ ያየበት ነው ለእኛ ሰዎቻችን ነው የሚቀበል በመብረቅ ማጨማለቅና በደቂቃ ውስጥ እንትን ማለት እየቻለ የኛ ለማሳየት ነው። እና ስለዚህ ይሄ በጠቅላላ የኦርቶዶክስ እምነት ተከታይ ብቻ ሳይሆን በእግዚአብሔር እና በሌላ እምነት ተከታዩም ቢሆን የሚያምን ከሆነ እውነትና ሀቅ መያዝ አለበት ነው። በአገሬ፣ በጎጃም በዚህ በጨዋው በኩሩ ሕዝብና በቆፍጣናው ሕዝብ ግን ገና በጣም የተከበረ ነው። እኔም በወጣትነቴ ያው ሀየበል ሀየበል እንላለን እንልና ገንዘብ ይለመናል። በግ ሙክት የሚሰጠናል። በዚ አመት ስለት ያለው አለ። ያ ሙክት ከተሰጠነ በኋላ እህል ውሃ ይሰጠናል፣ ሁሉን ይሰጠናል። ያው ህዝብ በሙሉ ተሰብስቦ ሽማግሌዎች ይመጣሉ። ወጣቱ ይመረቃል። ሩጠህ ቅደም ታግለቃል። ሀገራችንን ሰላም ያደርግልን። በጠላት ወራ ዘመንም ይሁን በምንም ይሁን ወጣቱ ነው አገር ያዳነ። በወጣትነታቸው ነው አገር ያዳኑ የሚል ይመረቃል። ወጣቱ ይመረቃል። በጣም ይመረቃል። እና እዚያ ላይ በሚገባ ይመረቃል። እዚህ መልክት አድባረ ቅዱስ ማርቆስ ቤተ ቤተክርስቲያን አጠገብ የሚገኘው ቤተ መንግስት እዚያ ላይ ክቡር ደጃማ ጻሀዋይ እንቋሄዶ ኃይለ ሥላሴ በተገኙበት ላይ የአድባራት የአድባራትና የገዳማ ታለቆች እና የአገር ሽማግሌ ተሰብስቦ ይከበር ነበር። ከዚያም ደግሞ ቀጥሎ ደግሞ ነልቦ ራስ ምሮ ኃይለ ሥላሴ እነ ንጉሥ ተክለ ሃይማኖት በነበሩበት ይከበራል። ባላቶ ይከበራል። እና ሌላው በአጠቃላይ የገና በዓል አሁን አሁን ካህናቱ ቁሟል በየትኛውም ደብር በሙሉ ቁመው ነው። ከአስራ ሁለት ሰዓት ጀምሮ ቁመው ነው የሚያደርጉ። የሪት ነው የሚቀደስ። ይሄ ምንድን ነው? ስብሐት ለእግዚአብሔር፣ ሰማያቶ ሰላም በምድር በምድርም በሰማይም ሰላሙን አምጣልን። እንኳን በሰላም ተወለድ ስልን ነው እንግዲህ። ያለም ብርሃን ነው። ስለዚህ ለዚህ ለታላቁ ጀታ ለአለም ብርሃን ለምን መጸለይ ያንሰናል? ለምን ሆ ማለት ያንሰናል? ሌላው ቅድም እንደገለጽሁላችሁ ፖሊስና የጦር ስራያት ነበረ። እዚህ ቀሪ ክፍል አስረኛ ነበር። ሰታ ላይ ራሱ ፖሊሶች ነጭ ልብስ ለብሰው የሞታን ከሀገሬው ህዝብ ጋራ በጣም ይጫወታል። ከዚያ ኋላ ላይ ይገባል። በሁሉም ማጥቢያ ገና ጨዋታ አለ፣ ውሃ ዋና አለ፣ ኳስ ጨዋታ አለ፣ ውድድር አለ። የትኛው አሸነፈ ነው እና ጎበዞች በጣም የነቃ በጣም ጎበዝ የሆነ ሰው ሊለጋ ሲል ያችን ጥንጓን ከእጁ ላይ ነጥቆ ይወስድበትና አሸንፎ ያ ይለጋ ብድሁ ተሰነፉ ላይ ይነጥቀዋል። ስንፍና ሲያሳይ ሩሯንቻ ውድድር አለ። ያን የሚመለከተው ህዝብ ማት ነው። እና ያቺ ሩሯ የምንላት ባለሙያ፣ የጥበብ ባለሙያ ተቆዳ የሚሰራ ጥንግ አለ ይሰፈዋል። ጥንግ ያጡ ደግሞ ትንንሽ ልጆች ደግሞ እንደዚህ እንጨቷን ሁለት ቆርጠው ውጭ አዳትን ጨት ያችን ቆርጠው ይተዋወታሉ። አሁን የከተማችንን አስተዳደር ሚና አንደኛ ስፖርት የሚለማመዱበት፣ ሁለተኛ ገና የሚጫወቱበት መሬቱ ተይዞ ሳያልቅ ቦታ ይያዝላቸው። አሁን አበክሮ እያዝላቸው የሚለውን እየነገርን እየተከታተልን የወጣቱን የሚያስደስትና ሕጻናቱን የሚያስደስት ስራ እየጮህን ነው ያለ ነው ለመሆኑ ገና ለምን ገና ተባለ የልደት በዓል የሚሉ አሉ ለምን ብርሃነ ልደት እየተባለ አይቀጥልም ከየት የመጣ ስም ነው ይሄ ገና የሚባል ስም ስለሚጫወት ነው እኮ ገና ማለት እኮ ፕልት የቆላ ሽመል ከታች ተበራ ውስጥ የቆላ ሽመል አጥቃጥ ያለው ይወጣል ያ ደግሞ ካልወጣ ደግሞ ባህር ዛፍ ተከትክቶ ደግሞ እንደዚሁ በቆመጥ ያን ይላል እና ዋናው ትልቁ የገና በዓል የጌታችን የመድኃኒታችን ልዩ ተናሽነት መውረዱን፣ ከድንግል ማርያም መፈጠሩ ያለ ዘረ ቢሲ መፈጠሩ በእኛስ መፈጠሩ ነው ዋናው። እሺ፣ ግን ይሄ ገና ተብሎ የሚጠራው ግን ጨዋታው ነው ማለት ነው። ጨዋታው ነው ገና የሚባለው። ሀየበል ሀየበል ስትሉ እንዴት ነው? በዝማሬ ነው? በህብረት ነው? እንዴት ነው የሚባለው ይሄ ጨዋታ? ያን ጊዜ ያቀነቅናል። የኔማ ጌታ የሰጠኝ ግንባረ ቦራ ባለ ምልክት ይላል። እንደዚህ ያለ ግጥም እየገጠመ ሲል ክፈተው በሩን እየጄት ያንን ክፈተው በሩን እየጄት ያንን ይላል እና እንደዚህ እያለ የዛሬ ዓመት ድረስ እያደረሰህ ይላል። ስለዚህ ባሉ አውደ ዓመቱ በብሔራዊ ደረጃ ብቻ ሳይሆን በዓለም አቀፍም ጭምር የታወቀ ስለሆነ ሕዝቡ ያገኘውን ገንዘብ ይሰጣል። ገንዘብ ያ ይመረጣል። የቃል አቀናቃኝ አለ፣ ተቀባይ አለ። ያ ገንዘብ ተጠራቅሞ ቁጥጥር አለው፣ የሳል ሹም አለ። በሬ ይገዛና ያዚያ ያለው ያጥያ ሕዝብ በሙሉ ይጠራና ወጣቱ በሽማግሌ ይመረቃል። እና ምርቃት ነው። እና ጥሩ ቡራኬ ጥሩ ምርቃት ነው። ስለዚህ ያ ወጣቱ ደግሞ በዚያ ምረቃ የደካማ ቤት መጠገን ባፈርንና ውሃ ልማት ጥበቃ መስራት፣ ወንጀል የሚጠፋ ማድረግ በዚያ በዚያ በዚያ በዚያ ሁላ ይጠቃቀምበታል። እርስዎ ለመሆኑ ተጫውተው ያውቃሉ የገና ጨዋታ? በጣም እን ወረዳ አስተዳዳሪ ይጫወታሉ። እንዴት ነበሩ? ጥሩ ይጫወቱ ነበር። አሁን በሚዞርበት ወረዳ ሁሉ የቅዱስ ጊዮርጊስ ማህበር አለ። የወታደሩ እና እኔ አብሬ ማህበር እገባለሁ ምክንያቱም ግብር የሚሰበስብ ልኝ ጸታ የሚጠብቅ ልኝ ማረከተለ ስለሚሄድልኝ ስለሆነ እኔ እና እራሴ አንዱ ማህበርተኛ ነኝ። በሁሉም ወረዳ በምዛወርበት ሁሉ ከሌለ መሰረት አለሁ እና ሲሞት ሲሞት ያታጣቂው በአንዲራ ውጥቼ አርበኛ ሲሞቱ በአንዲራ ውጥቼ ታሪካቸው በአምስት ወረራ ጠላት ዘመን ጦርነት ፈልጎ ሳይሆን ጦረኞችን ለማንበርከት የተጋደለ ነው በሚል የህይወት ታሪኩን የማነብበት ራሴ ነኝ። እኔ ታልርፋ አይቀበርም አርበኛ ወዲያ ሶማ በረሀ የመጨረሻው ደረጃ በረሀ ይሁን እና እርሶ ብርቱ ተጫዋች ነበሩ። በገና ጨዋታ ኧረ በጣም የሚበልጠ ይሞልቷል። እ እኔ ደስ ይለዋል። እ ስገባ ጨዋታ ደስ ይለዋል። እግር ኳስም ስገባ ደስ ይለዋል። እዚህ ኳስም ሚስመታ ይበረታታል ስፖርተኛ ሁሉ። ይቺ የገና ጨዋታ ደግሞ አንዳንድ ጊዜም ቂ መወጣጫም ነች። በሌላ ጊዜ እንደው ሰው ሊያጠቃ ያሰበውንም አጋጣሚ ጠብቆ የሚያጠቃበት ነው ይባላል። አይ ድሮ ቢሆን እንጂ ትምህርት ይሰጣል። ረብሻ ማንሳት፣ ህገወጥ ስራ መስራት በስነ ስርአቱ መጫዋት ኳስ ላይ መደባደብ እንደዚህ ማድረግ የሚለውን እኮ እናስተምረዋለን። አስተዳደር እናጠ ፖሊሱ ምን ይሰራል? ይህን አድል የሚሰራ በገና ጊዜ ሰብልም ተሰብስቦ የሚገባበት ወቅት ነው እና የጥጋብ ጊዜ ከሚባሉ በዓሎች አንዱ የገና በዓል ነው። አዎ ትክክል ነው። እና በዚህ ጊዜ እስቴ በአሁኑ ሰሞን ወዳለው ሁኔታ እንምጣና ምን ይመስላል? እርስዎ ያሉበት አካባቢ አቃቤ ሰላም ጨምበው፣ ገበሬው ነፍሱን አያውቀውም። ሰብል ስብሰባ ላይ ነው አጨዳ እንደገና ደግሞ አውድም ማጀጥ አለን እና እንደ ወጉድ ይሆን እንደ ወጋ ወጉ አውድም አይደለም ወይ? ገበሬ የሰርጉ ይላል ጠላው፣ ድግሱ ሞልቷል እና ሆይ ያለ እንግዲህ ያን ሆይ ነው። ይሄን እንዴ ምን ነው በቅዳሜ ምን ነው በእሑድ ቢያርሱ አበዳሪው ሳለ ይጓደድ አልዋሱ ድህነትን ለማለት ነው። ያረሰማ ጎበዝ ጽርፌ የነጠነቀ ወፍጮ እያጎራ መስከረም ዘለቀ ይላል የሌለው አይፈጭም ማለት ነው። ይሄ መጪው መጪው ወፍጮ አሁን እንኳ ታስኗል እድሜ ለእርሶ፣ ያቺ የምትንደቀደቀዋለች በየቦታው ያንታን ማለው ዶክተር ገረመው ደበሌ እና የገንዘብ ሚኒስቴሩ አቶ ዋሌ ተኮል በጣም ነው ወፍጮ አራት ወፍጦ ነው። ማሳክል ወረዳ የተሸለመ ያው ወረዳ አስተዳደር አራት ነው እንግዲህ ምንድን ነው አንደኛ በእርሻ ሰብል ሰማንያ ሶስት ሺህ ኩንታል ከገባው ሰላሳ በመቶ የቅባት እህል ነው።